የአሜሪካ ድምጽ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኔ 18 ማክሰኞ ምሽት 2016 ዓመተ ምሕረት መሰናደው ጀመረ። በጋምቤላ ከተማ ግጭት ሁለት ሰዎች በታጣቂዎች መገደላቸው ተገለጸ። ተኩስ ተከፈተባቸው። መጀመሪያ ቦምብ ነው እኮ ልበላቸው፣ ቦምብ በኋላ ግን ዘገባለን በሌላ በኩል በዋግ ህምራ ዞን 15 ህጻናት በኩፍኝ ወረርሽኝ ህይወታቸው ማለፉን የአካባቢው ጽሕፈት ቤት አስታውቋል። እንዲሁም ደግሞ ሌሎች ዓለም አቀፍና እንዲሁ ሀገር ውስጥ ዜናዎችና ዘገባዎችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጠነስጥልን የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ አራት ሰዓት ድረስ የሚተላለፈውን መሰናዶ እየመራው ኤደን ገረመው አብሬያችሁ እዘልቃለሁ። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ጽዮን ግርማ ዋና አዘጋጇ ናት። ከመላዊ የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ እየጋበዝኩ አሁን ከዓለም ዙሪያ ለተሰባሰቡት ዜናዎች ወደ አሉላ ከበደ አስመራችኋለሁ። ጤና ስጥልኝ፣ እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን፦ የኢህአፓ ሊቀመንበርና ሌሎች ከእስር ተለቀቁ። በኬንያ ለተቃውሞ ሰልፍ የወጡ በፖሊስ ባስለቃሽ ጭስ እና የፕላስቲክ ጥይት ተተኮሰባቸው። የዩናይት ስቴትስን የደህንነት ማስጠንቀቂያ ተከትሎ ሁለት የአየር መንገዶች ወደ ሞቃዲሾ የሚያደርጉትን በረራ ሰረዙ። ወደ ዝርዝሩ እንዘልቃለን። የኢህአፓ ሊቀመንበርና ሌሎች ከእስር ተለቀዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ሊቀመንበር ዝናቡ አበራን ጨምሮ ሁከትና ብጥብጥ በማስነሳት በሚል ወንጀል ተጠርጥረው በስር ላይ የቆዩ ዘጠኝ ተጠርጣሪዎች ዛሬ ከስር መለቀቃቸውን የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ለአሜሪካ ድምፅ ገልጠዋል። ተጠርጣሪዎቹ የተፈቱት የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ሰኞ ሰኔ አስር ቀን የሰጠውን የዋስትና ውሳኔ እንዲጸና ጠቅላይ ፍርድ ቤትና በትላንትና ዕለት መወሰኑን ተከትሎ መሆኑም ተናግረዋል። የዋስትና ጥያቄው ተቀባይ ማግኘቱን የተቃወመው ፖሊስ ባለፈው ሳምንት ረቡዕ ለጠቅላይ ፍርድ ቤት ይግባኝ አቅርቦ እንደነበርም የሚታወስ ነው። ጠቅላይ ፍርድ ቤቱ ትናንት ውድቅ ያደረገውም ይህንኑ ይግባኝ ነው። ከዘጠኙ ተጠርጣሪዎች ውስጥ ከመጋቢት 17 ቀን 2016 አንስቶ በስር ላይ የቆዩት የኢህአፓ ሊቀመንበር አቶ ዝናቡ አብራን ጨምሮ አምስቱ የእርስ በእርስ ጦርነት ይብቃ በሚል መሪ ቃል ላለፈው ህዳር 30 2016 ዓ ም ተጠርቶ የነበረውን ሰላማዊ ሰልፍ ሲያስተባብሩ ከነበሩት ፖለቲከኞች መካከል መሆናቸው ታውቋል። በኬንያ ለተቃውሞ ሰልፍ የወጡ ሰልፈኞች ላይ ፖሊስ አስልቃሽ ጭስና የፕላስቲክ ጥይት ተኩሰዋል። የኬንያ ፖሊስ በቅርቡ የአገሪቱ ፓርላማ ያጸደቀውን መጠነ ሰፊ የግብርና የግብር ጭማሪ የሚጠይቅ ረቂቅ የፋይናንስ ህግ ለመቃወም በወጡ ሰልፈኞች ላይ ነው። አስልቃሽ ጭስና የፕላስቲክ ጥይት የተኮሰው። ይበንዲ እንዳለ የፓርላማውን መግቢያ ያጽሰው ለመግባት በሞከሩበት ወቅት ሰልፈኞች፣ በፖሊስና በሰልፈኞች መካከል ግጭት በተቀሰቀሰበት ወቅት በፓርላማው ህንጻ ላይ የሰዓት አደጋ መቀስቀሱ ታውቋል። ቀደም ሲል ሰልፈኞቹ ወደ ፓርላማ እንዳይገቡ ለማድረግ በናይሮቢ የንግድ መናሀሪያ መንደሮች አካባቢ ቁጥሩ የበዛ ፖሊስ ተሰማርቶ እንደነበር ተገልጧል። የኬንያ መንግስት አገሪቱ ያለባትን ግዙፍ ዓለም አቀፍ ዕዳ ወለድ ላለማቋረጥ ያስፈልገኛል በሚል ያቀረበውን ረቂቅ ሕግ በመቃወም ከቅርብ ቀናት ወዲህ በወጣቶች የሚመራ የኢንተርኔት እንቅስቃሴ በኬንያ እየጨመረ መምጣቱም ተመልክቷል። በአንጻሩ የተቃውሞ ሰልፎቹ በአብዛኛው ሰላማዊ መሆናቸው ቢዘገብም ባለፈው ሳምንት በተካሄዱ መሰል የተቃውሞ ሰልፎች ወቅት ሁለት ሰዎች መገደላቸውን ያመለከቱ አንዳንድ የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ፖሊስ በህገወጥ መንገድ ሰልፈኞችን እያሰረ ነው ሲሉም ከሰዋል። ይህ እንዲህ እንዳለ የህግ አውጪዎች ቀደም ሲል በረቂቅ ህጉ ተካተው የነበሩ በዳቦ በተሽከርካሪ ባለቤትነትና በግብይት ልውውጥ ላይ ሊጣሉ የታቀዱ አንዳንድ የቀረጥ ጭማሪዎችን ሰርዘዋል። የገንዘብ ሚኒስቴር በበኩሉ በረቂቅ ህጉ ላይ የሚደረግ ለውጥ የአንድ ነጥብ አምስት ቢሊዮን ዶላር የበጀት እጥረት ይፈጥራል ብለዋል። በዛሬ ዕለት በደቡባዊ ምስራቅ የወደብ ከተማይቱ ሞምባሳና በምዕራባዊቱ የኪሱሙ ከተማ ረቂቅ የፋይናንስ ህጉን የተቃወሙ ሰልፎች መካሄዳቸውም ታውቋል። ዩናይትድ ስቴትስ ለኢራን ጦር ሰራዊት ገንዘብ በማዘዋወር በወነጀለቻቸው ወገኖች ላይ ማዕቀብ ጣለች። ዋሽንግተን ለኢራን ጦር ሰራዊት በብዙ ቢሊዮን ዶላር የሚሰላ ገንዘብ በማዘዋወር በወነጀለቻቸው 50 የሚሆኑ ተቋማትና ግለሰቦች ላይ ነው ማዕቀቡን የጣለችው። የዩናይት ስቴትስ የገንዘብ ሚኒስቴር በዛሬው ዕለት ባወጣው መግለጫ እንዳመለከተው የማዕቀቡ ኢላማዎች ከአሁን ቀደም የዩናይት ስቴትስ ማዕቀቦች በተጣሉባቸው የኢራን መከላከያ ሚኒስትር፣ የጦር ኃይሎች ግምጃ ቤትና እንዲሁም የእስላማዊ አብዮታዊ ዘብ የሚጠቀሙባቸው ሽፋን የባንክ አገልግሎት መረቦች ናቸው ብሏቸዋል የተባለው ስውር የገንዘብ ማስተላለፊያ ዘዴ በተለይ ከነዳጅ ዘይትና የፔትሮ ኬሚካል ሽያጭ ገንዘብ የሚያገኙት ሁለቱ ተቋማት ዓለም አቀፉን የፋይናንስ ስርዓት መጠቀም የሚያስችላቸውን መንገድ በመፍጠር እንደ አውሮፓውያን የዘመን አቆጣጠር በ2020 አንስቶ ባለው ጊዜ በርካታ ቢሊዮን ዶላሮች የሚሰላ ገንዘብ እንዲያዘዋውሩ ረድቷል ሲል የዩናይት ስቴትስ ገንዘብ ሚኒስተር በመግለጫው አክሏል። አያይዘውም ሁለቱ ተቋማት በዚህ መንገድ በኢራን የውጭ ምንዛሪ መስሪያ ቤትና ሽፋን በመሆን በሚያገለግሉ ባላቸው በውጭ ሀገራት ባሉ ኩባንያዎች አማካኝነት ያከማቹት የገንዘብ ቴሄራን በእጅ አዙር ለምታካሄደው ጦርነት አጋሯ ለሆነው የየመን ሁቲ ሚሊሻ መርጃና ሩሲያ ከዩክሬን ጋር እያካሄደች ባለችው ጦርነት ያሰማራቻቸውን ሰው አልባ የጦር አውሮፕላኖች ለመላክ መጠቀማቸውን አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። ዓለም አቀፉ የወንጀል ችሎት በቀድሞ የሩሲያ መከላከያ ሚኒስትር ላይ የእስር ማዘዣ ወጣ። ዓለም አቀፉ የወንጀል ችሎት አይሲሲ በቀድሞ የሩሲያ መከላከያ ሚኒስትር ሰርጌይ ሾይጉና በሩሲያ ወታደራዊ አዛዥ ጀኔራል ቫሌሪ ግራሲሞቭ ላይ ዛሬ የእስር ማዘዣ አውጥቷል። አይሲሲ በመግለጫው ይፋ እንዳደረገው ሁለቱ ተጠርጣሪዎች እንደ አውሮፓውያን የዘመን አቆጣጠር ከጥቅምት 2022 እስከ መጋቢት 2023 ባለው ጊዜ የሩሲያ ጦር ኃይሎች በዩክሬን የኤሌክትሪክ ኃይል ማምንጫ መሠረተ ልማቶች ላይ ባደረሱት የሚሳይል ጥቃት ተጠያቂ ስለመሆናቸው በቂ ማስረጃ አለ ብለዋል። አይሲሲ አክሎም ሾይጉና ገራሲሞቭ ሰላማዊ ሰዎችን ኢላማ ያደረጉ ጥቃቶችን በመምራትና ከመጠን ያለፈ ጉዳት በማድረስም ተጠያቂ ናቸው ሲል ሁለቱም በጦር ወንጀል የሚያስከስሱ ድርጊቶች መሆናቸውን ጠቁሟል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ባለፈው የግንቦት ወር በአዲሱ አስተዳደራቸው ውስጥ ባካሄዱት የካቢኔ አባላት ሽግሽግ መሠረት ሾጉንን ከመከላከያ ሚኒስትር ኃላፊነታቸው ማንሳታቸውም የሚታወቅ ነው። ይህ በእንዲህ እንዳለ በሁለቱ አገሮች መካከል በቀጠለው ጦርነት ዩክሬን ከሁለቱ አገራት ድንበር አቅራቢያ በሚገኙ ሁለት አካባቢዎች ላይ በአንድ ሌሊት ሰላሳ ሰው አልባ አውሮፕላኖችን ያሰማራችበትን የአየር ጥቃት አድርሳለች ሲሉ የሩሲያ ባለሥልጣናት ትላንት አስታውቀዋል። የሩሲያ መከላከያ ሚኒስቴር በበኩሉ በቤልጎሮድ ግዛት 29 ሰው አልባ አውሮፕላኖችን፣ በቮሮኔዝ ደግሞ አንድ ሌላ ሰው አልባ አውሮፕላን መትቼ ጥያለሁ ብሏል። የሩሲያ ኃይሎች ባለፉት ቅርብ ወራት ውስጥ በፈጸሙት ወታደራዊ ጥቃት የተቆጣጠሯቸውን ቦታዎች እያሰፉ ከመጡባቸው የካርኪቭ ግዛት ማዶ የሚገኘው የሩሲያው የቤልጎሮድ ግዛት የዩክሬን ተደጋጋሚ የአየር ጥቃት ኢላማ መሆኑም ይታወቃል። በመጨረሻም የጋዛ ጦርነት የረሃብ ቸነፈር ስጋት ሆኗል ተባለ። በጋዛ ሰርጥ ያለው እጅግ አደገኛ ሁኔታ አሁንም እንደቀጠለ መሆኑን በተባበሩት መንግስታት ድርጅት የተደገፈው የምግብ ዋስትና ሪፖርት አስታወቀ። የእስራኤልና የሐማስ ጦርነት እስከቀጠለና የሰብአዊ ረድኤት አቅርቦት እስከተገደበ ድረስ በመላዋ ጋዛ የረሃብ ቸነፈር አደጋው አይቀሬ መሆኑን ሪፖርቱ አመልክቷል። በእንግሊዝኛው ምህጻረ ቃል አይፒሲ የተባለው የተቀናጀ የምግብ ዋስትና ምዕራፎች ትናንት ሪፖርት ባደረገበት ወደ ግማሽ ሚሊዮን የሚሆኑ የጋዛ ነዋሪዎች የረሃብ ቸነፈር አፋፍ ላይ መሆናቸውንና ከ745000 ሰዎች በላይ አጣዳፊ ረሃብ ደረጃ ላይ መድረሳቸውን አመልክተዋል። የሪፖርቱ አቅራቢዎች አክለውም ከጋዛ ሕዝብ 96 ከመቶ ማለትም 2 ነጥብ አስራ አምስት ሚሊዮን ሰዎች በአሁኑ ወቅት በከባድ የምግብ ዋስትና እጦት ችግር ላይ እንዳሉና ይህ ሁኔታም እስከ መጪው መስከረም ወር ድረስ የሚቀጥል መሆኑን አመልክተዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ ዚህ ላይ ያበቃ። መልካም ምሽት ከዓለም ዙሪያ የተሰባሰቡትን የማክሰኞ ምሽት ሰኔ 18 2016 ዓ ም ዜናዎች ያደረሰን አሉላ ከበደ ነበረ። እናመሰግናለን። ዝግጅቶቻችን ይቀጥላሉ። ኤደን ገረመው መስተናደውን በመምረት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር፣ አበባየው ገበያው የዌብ ና ማህበራዊ ድረገጽ ፕሮዲሰራችን። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አሁን ወደ አብይ ርስ እንሻገር። በጋምቤላ ከተማ ባለፈው ሳምንት እሁድ ምሽት በጀመረው እና በማግስቱ ሰኞም በቀጠለ ግጭት ሰዎች መገደላቸውን ነዋሪዎች ገልጸዋል። የክልላዊ መንግስቱ የሰላምና የጸጥታ ቢሮ በበኩሉ በግጭቱ ሁለት ሰዎች መገደላቸውንና ሌሎች አራት ሰዎች ደግሞ መቁሰላቸውን ለአሜሪካ ድምጽ አስታውቋል። በጋምቤላ ከተማ የሚገኙ የመጀመሪያ ደረጃ እና የሪፈራል ሆስፒታሎችም በግጭቱ የቆሰሉ ሰዎችን እያከሙ እንደሚገኙና የሞቱም መኖራቸውን ለሜ የአሜሪካ ድምፅ አረጋግጠዋል። ገብረ ሚካኤል ገብረ መድህን ዘገባ አለሁ። ባለፈው ሳምንት እሁድ ሰኔ 16 ቀን 2016 ዓ ም በጋምቤላ ከተማ የተቀሰቀሰውና በማግስቱ ሰኞም ቀጥሎ እንደዋለ በተገለጸው ግጭት ሁለት ሰዎች በታጣቂዎች መገደላቸውን ለደህንነቱ በመስጋት ስሜ እንዳይጠቀስ ያለን አንድ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። አስተያየት ሰጪው በዕለቱ ከምሽቱ ሦስት ሰዓት ጀምሮ ተኩስ ሲሰማ እንደነበረ በመግለጽ ስለ ሁኔታው እንዲህ አስረድተዋል። ነበረ ንጋቱ እንደገና ከተጀመረ ሰዓት በኋላ እንደገና ተጀመር ጌዜ እንባል ወንዝ አለ ደጃ ወንዜ ነቱ ገላቸው ለማጠፍ ሲሄዱ ተኩስ ተከፍተባቸው። መጀመሪያ ቦምብ ነው ጦሮ ላቸው ከቦምብ በኋላ ግን ተኩስ ተከፍትላቸዋል። ግጭቱ የተከሰተባቸው የከተማዋ አካባቢዎች ጀጀቤ ተራራ እና በአቅራቢያው የሚገኝ ወንዝ እንዲሁም ጓላት የሚባለው ሰፈር እንደሆነ የገለጸልን ሌላ አስተያየት ሰጪም የግጭቱ ተሳታፊዎች አንድ ዘመዱን እንደገደሉበት ተናግረዋል። አካባቢው የቶፕ ድንግ ትሰማ ነበርና የአንድ ሾፌር ህይወት ማጣት ሆኗልና ለሁለት የተቆሰሉ ሶስት ነበሩ። ማታ ነው አንድ ሰው የተገደለው። አንድ ሰው ሞቷል፣ አንዱ ደግሞ ቆስሏል። ከሰዓት በላደት ዘመድ ነው። አሁን ቅብርን ጨርሳል። የታጠቀ ሰው ዛፍ ላይ ወጡ። ሰዎቹ በመንገድ የተንቀሳቀሱ ስሄድ ካየ በኋላ ነው የነገር ድርጊት የፈጽመላቸው። ዛፍ ላይ ሆኖ ተኮሰ። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮንጎኝ ደግሞ እሁድ ምሽት በጀመረው ግጭት በታጣቂዎች ጉዳት የደረሰባቸው ሰዎች የሕክምና እርዳታ እየተደረገላቸው እንደሚገኙ ተናግረው የአንድ ሰው ሕይወት ማለፉንም ጠቁመዋል። ጠዋት ላይ አንዱ ሰው መጥቶ ነበር። በርዞ ላይ ነው የተመጣ። ከሰዓት ደግሞ ወደ ዘጠኝ ሰዓት አካባቢ ሰው መጥቶ ነበሩም። አንዱ ድሩ ላይ ነው የተመጣ አንዱ ደግሞ እዛው አልቆ ነው የመጣ። እዛ ሞቶ ነው ይመ ያመጡት። እስካሁን በእናንተ የተመዘገበው ሞት አንድ ነው። አንዳን ቁስለኞች ሁለት አሉ፣ ሆስፒታል ውስጥ ናቸው። የጋምቤላ ሪፈራል ሆስፒታልም እንዲሁ በግጭቱ በጽኑ የተጎዱ አራት ሰዎችን እያከመ እንደሚገኝና ከእነርሱም ውጭ የአንድ ሰው ሕይወት ማለፉን ለአሜሪካ ድምፅ በሰጠው መረጃ አመልክተዋል። የጋምቤላ ክልል የሰላምና የጸጥታ ቢሮ ኃላፊ አቶ ባጓል ጆክ በግጭቱ ሁለት ሰዎች መገደላቸውንና አራት ሰዎች ደግሞ መቁሰላቸውን በአጭር የጽሑፍ መልእክት በሰጡን ምላሽ አስታውቀዋል። እሁድ ምሽት የጀመረውን ግጭት ተከትሎ ትላንት ሰኞ በከተማዋ የሰላም መደፍረስና የእንቅስቃሴ መስተጓጎል አጋጥሞ እንደነበር ሁለተኛው አስተያየት ሰጪ ተናግረዋል። ያው እንግዲህ ቀስ የለም፣ በተለይ የከተማ ዋና ደባበች ምንም የለው መኪናም የለም። ያው ካለ ጸጥታ መኪኖች በስተቀር ትላንት ከቀትር በኋላ አንስቶ በከተማዋ የመንግስት የጸጥታ ኃይሎች መሰማራታቸውን የነገሩን አስተያየት ሰጪዎቹ ዛሬ ማክሰኞ የተሻለ መረጋጋትና አንጻራዊ ሰላም እንደሚታይ ጠቁመዋል። ከዚህ ቀደም ግንቦት 30 ቀን 2016 ዓ ም በጋምቤላ ከተማ ታጣቂዎች በአንድ የመዝናኛ ክበብ ውስጥ በከፈቱት ተኩስ ዘጠኝ ሰዎች ቆስለዋል። በተመሳሳይ በግንቦት ወር መጀመሪያ ላይ በዚሁ ክልል ኢታንግ ልዩ ወረዳ በታጣቂዎችና በመንግሥት የጸጥታ ኃይሎች መካከል በተከሰተ ግጭት 11 ሰዎች መገደላቸውንና 23 ሰዎች መቁሰላቸውን የክልሉን የሰላምና የጸጥታ ቢሮ ዋቢ አድርገን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። የተከታተላችሁት የዕለቱን አብይ ርዕስ ነበር። የትንታኔውን መጽሔት ይቀጥላል። በዋግ ህምራ ብሔረሰብ አስተዳደር ዞን መደበኛ ክትባት በመቋረጡ በተከሰተ የኩፍኝ ወረርሽኝ ባለፈው ወር ብቻ 15 ህጻናት መሞታቸውን የዞኑ ጤና ጽህፈት ቤት አስታወቀ የጽህፈት ቤቱ ኃላፊ አቶ አሰፋ ነጋሽ ዛሬ ማክሰኞ ለአሜሪካ ድምፅ እንደገለጹት በአካባቢው በተደጋጋሚ ባጋጠመው የጸጥታ ችግር የተነሳ ህጻናት በእድሜያቸው ማግኘት የነበረባቸውን መደበኛ ክትባት አላገኙም ከአምስት ወራት በፊት በሰህላ ሰየምት ወረዳ ብቻ ተከስቶ የነበረው የኩፍኝ ወረርሽኝ በሁሉም ወረዳዎች በመስፋፋቱ በአሁኑ ሰዓት ሁለት ሺህ ህጻናት በወረርሽኙ መያዛቸውንም ጨምረው ገልጸዋል። በቅርቡ ለህጻናቱ በዘመቻ መልክ የክትባት አገልግሎት እንደሚጀመር የጠቆሙት ኃላፊው በጸጥታው ችግር የተነሳ ለባለሙያዎች ተደራሽነት አዳጋች በመሆኑ ወረዳዎቹ ያሉ ህጻናትን ለመታደግ እረጂ ድርጅቶች ትብብር እንዲያደርጉ ሲሉ ጥሪ አቅርበዋል። አስቴር ምስጋናው ዝርዝር አላት። በዋግምራ ብሔረሰብ አስተዳደር ዞን እንዳጋጠመ በተገለጸው የተፈጥሮና ሰው ሰራሽ አደጋ ምክንያት ህጻናት ማግኘት የነበረባቸውን መደበኛ ክትባት መስጠት አለመቻሉን ያመለከቱት የጤና ጽህፈት ቤት ኃላፊ አቶ አሰፋ ነጋሽ በሳሐላ ሰየምት ወረዳ ከአምስት ወራት በፊት ተከስቶ በሁሉም ወረዳዎች በተስፋፋው የኩፍኝ ወረርሽኝ ህጻናት መሞታቸውንና በሺዎች የሚቆጠሩም መያዛቸውን ተናግረዋል። ሌሎች ሌሎች በሽታዎች አሉ፣ ከድርቁ ጋር ተያይዞ የተነሱ በስፋት ግን ጉዳት ያስከተለብን የኩፍኙ ነው። እያለ እያለ በሽታው እየተዘዋወረ ሞስት ሁሉም ወረዳዎች ላይ ተዳርሶብናል። አሁንም አዲስ አክቲቭ ኬዝ ደህና ና ታግብዙ ወረዳ ላይ እያከምን ያለንበት ሁኔታ ነው ያሉ እነዚህ ወረዳዎች ላይ ያው በጣም ችግሩን አሳሳቢ ያደረገው እና እኛም ጥሪ እንድናስተላልፍ ያደረገን አካባቢዎቹ ላይ እኛ ገብተን የጤና አገልግሎት መስጠት አንችልም። ያው የተወሰኑት ቀበሌዎች ላይ ማለት ነው። የመጀመሪያው ሌሎች ታጣቂዎች ነው ያሉበት። ስለዚህ በዛ ሁኔታ የእኛ መኪኖች የእኛ ባለሙያ የእኛ መዋቅር ገብቶ አገልግሎትን መስጠት ትንሽ እያስቸገረን ስለመጣ ኢንተርናሽናል ንጆች የሚባሉት ላይ ከሜሴስ ሲአርሲ እንደዚህ እየገቡ ሕክምና አገልግሎት ሊሰጡ የሚችሉትን ጥሪ ማድረግ ፈልገን ያሳወቅ ነው። ከሳህል ላይ የነበረው ወደ ሰቆጣ ዙሪያ ከሰቆጣ ዙሪያ ዝቋላ እያለ ሁሉም ወረዳዎች ላይ ሞቶች አሉ። በጠቅላላ እስካሁን ወደ አስራ አምስት የሚደርሱ ህጻናት በወረርሽኝ ሞተውብናል። አጠቃላይ የተያዙት ደግሞ አሁን ወደ ሁለት ሺ እየተጠጋ ያለበት ሁኔታ ነው ያለው። በዞኑ የአበርገሌ ወረዳ ነዋሪ የሆኑት ወይዘሮ ዊልከ አይሰር ከሶስት ልጆቻቸው መካከል የስድስት ወር ህፃን የሆነችው ልጃቸው እስካሁን ምንም አይነት ክትባት አለመውሰዷን ተናግረዋል። ምክንያቱ ደግሞ ከቀድሞ መኖሪያቸው ወደ ገጠራማው የቤተሰቦቻቸው አካባቢ በመሄዳቸው እና በዚያው ባለው የጸጥታ ችግር አገልግሎቱ ስለተቋረጠ እንደሆነ በህምጠኛ ቋንቋ በአስተርጓሚ አማካኝነት አስረድተዋል። ወይዘሮ ሙሉ አለሙ የተባሉ የጤና ባለሙያ በበኩላቸው ወይዘሮ ዊልካን እንዴት እንዳገኟቸው አስረድተውናል ያ ለወሊድ ወጣች። ከዛ ክርስትና ምናምን ለማሳለፍ እዛ ቆየች። አሁን እንደገና ከገጠር ወደ ከተማው ገብታል መንግስት ወዳልገባበት ከትን ቀበሌ ላይ የነበረ ሱ መንግስት የገባ በኋላ ደግሞ ወደ ዚህ ተመለሰችበት አጋጣሚ ነው ያለው። ና ከዛኛውም አልደረሰችም እዚኛውም አልደረሰችም፣ እና ና በመሀል ላይ ነው ያገኘናት። ለዛ ነው በአማራ ክልል በመንግስት የጸጥታ ኃይሎች ና በፋኖ ታጣቂዎች መካከል አሁንም የቀጠለው ግጭት አንዳንድ አካባቢዎች ለሰብአዊ ድጋፍ ና ክትባትን ለመሳሰሉ የሕክምና አገልግሎቶች ተደራሽ እንዳይሆኑ ማድረጉን የአውሮፓ ህብረትን ጨምሮ ልዩ ልዩ የተራዶ ድርጅቶች ና ዓለም አቀፍ አጋሮች በጊዜው ገልጸዋል። የዋግምራ ብሔረሰብ አስተዳደር ዞን ጤና ጽህፈት ቤት ኃላፊም ለወረርሽኙ መከሰትም ሆነ መስፋፋት ዋና ምክንያቱ የጸጥታው ችግር እንደሆነ የተገለጸውን ይጋራሉ። ለኩፍኙ ቁጥር አንድ ምክንያቱ ያው የክትባት ተደራሽነቱ ክፍተት መኖሩ ነው። እንግዲህ በኮቪድ ተቋርጦ ነበር ክትባት ፕሮግራሙ። ከዛ በኋላ በሰሜኑ ጦርነት፣ ከዛ በኋላ ደግሞ የኛ ተደራሽ ማድረግ ባለመቻላችን አሁን ደግሞ በተፈጠረው ግጭት በተለያየ ምክንያት የክትባት ተደራሽነቱ በጣም አደገኛ ሁኔታ ውስጥ ገብቶ ነበረ። እሱ ምክንያት ላይ ደግሞ የምግብ እጥረቱ ወይም ደግሞ ዚ ድርቁ ያመጣው የምግብ እጥረት ጋር ተዳምሮ ክሬር ላይ ይሄ ኩፍኝ ወረርሽኝ እንዲነሳ ምክንያት ሆኗል ማለት ነው። በዞኑ በህይወት ዘመናቸው ክትባት አግኝተው የማያውቁና ክትባት ጀምረው ያቋረጡ እድሜያቸው ከአንድ እስከ አምስት ዓመት የሆኑ ከአስራ ስድስት ሺህ በላይ ህጻናት መኖራቸውን የገለጹት የጤና ጽህፈት ቤት ኃላፊው በቅርቡ በዘመቻ መልክ የክትባት አገልግሎት ለመስጠት ከክልሉ ጤና ቢሮና ከህብረተሰብ ጤና ኢንስቲትዩት ጋር በመሆን ስራ እንደሚጀምሩ አስታውቀዋል። ሆኖም በጸጥታ ችግሩ የተነሳ የመንግስት የጤና ባለሙያዎች የማይደርሷቸው ወረዳዎች መኖራቸው ቸውን ኃላፊው ጠቁመው ረጂ ድርጅቶች እንዲገቡ ጥሪ አቅርበዋል። ለአሜሪካ ድምፅ አስቴር ምስጋ ነው። ተከታዩ ዘገባችን ወደ ትግራይ ነው የሚወስድን። በትግራይ ክልል በሴቶች ላይ ተበራክቷል የተባለ እገታ ግድያና ጾታዊ ጥቃት እንዲቆም የሚጠይቅ ሰልፍ በመቀለ ከተማ ተካሂዷል። በሺዎች የሚቆጠሩ ሴት ሰልፈኞቹ መንግስት ጸጥታን ያስከብር፣ ለተበዳዮችም ፍትህን ይስጥ ሲሉ ተሰምተዋል። ለሰልፈኞቹ ምላሽ የሰጡት የትግራይ ክልል ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋ በክልሉ በተለይም በሴቶች ላይ አሰቃቂና በጭካኔ የተሞሉ ያልተለመዱ ጥቃቶች መበራከታቸው አሳዛኝ መሆኑን ገልጸው መንግስት ችግሩን ለመፍታት እንደሚሰራም ተናግረዋል። በተመሳሳይ በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ትላንት ሰኞ በጋራ በሰጡት መግለጫ በክልሉ ስርአት አልበኝነት መንገሱን በመጥቀስ ጊዜያዊ አስ ተዳደሩን በድክመት ወቅሰውታል። ሙልጌታ ጽሃ ዘገባለሁ። በትግራይ ክልል በሴቶች ላይ የሚፈጸመው ግድያ፣ እገታና ጾታዊ ጥቃት ያለበቂ ተጠያቂነት እየተስፋፋ መሆኑን የገለጹ የመቀለ ከተማ ነዋሪ ሴቶች ድርጊቱን በመኮንን ለጉዳተኞች ፍትህን የሚጠይቅ ሰልፍ በከተማዋ አደባባዮች በዛሬው እለት አካሂደዋል። መንግስት በክልሉ ሴቶች ላይ በተደጋጋሚ እየተፈጸመ ያለውን ጥቃት እንዲያስቆም ለመጠየቅ ሰልፍ መውጣታቸውን የገለጸችው ከአስተባባሪዎቹ አንዷ ሰምሃል ኪዱ በሰልፉ ስለተነሱ ሀሳቦች ለአሜሪካ ድምፅ አስረዳ። ተገድታለች አነ ንፍትሕየ ተቃሊሰ አነ ንፍትሕየ መስዋዕት ከፊለ መጭወይትን መቅተልተን ሕዋትና እኔ ለፍትህ ነው የታገልኩት። ፍትህ ይንገስ፣ በእህቶቻችን ላይ እገታና ግድያ ይቁም፣ እህቶቼን አታግቱ፣ በነመሃሌት ዘውዱ ቤቴና ሰላም ላይ የደረሰው ይብቃ የሚል መፈክሮችን ነው ያሰማ። ነው ፍትህ ቢሮ ፍትህን ያስፍን፣ የጸጥታ ተቋማትን ጸጥታን ያስከብሩ፣ መንግስትም ስራውን ይስራ ካልቻለ ይልቀቅ። ሌላዋ የሰልፉ ተሳታፊ ማርታ ገብረ እግዚአብሔር ታናሽ እህቷ ከአስር ወራት በፊት ግድያ እንደተፈጸመባት ገልጻለች። በእህቷ ግድያ የተጠረጠሩ ሶስት ሰዎች በቁጥጥር ስር ውለው ጉዳያቸው እየተጣራ መሆኑ ገልጻ ፍትህ እየጠበቅንን ብላለች። በአጭር ጊዜ ፍትሕ ክወሃበና ፍትሒ ማለት በአጭር ጊዜ ፍትህ እንዲሰጠን እንፈልጋለን። ሌሎችን ከመሰል ወንጀል የሚገታ ተጠቃሽ ፍርድ መሆን ይኖርበታል። እኛ ለቤታችን ዓይን የሆነችውን አስተዳዳሪ እህታችንን ነው ያጣ ነው። በውስጣችን ያልታከመ ቁስል ይዘናል። መንግስት የተጠቁ ሴቶችን ጉዳት በአፋጣኝ አይቶ ተገቢውን ፍርድ ይስጠን። ወይዘሮ ጊቱ አርአያ የተባሉ ሌላዋ የሰልፉ ተሳታፊ ሴቶች በነፃነት ወጥተው መግባት እንዲችሉ መንግስት ጸጥታውን እንዲያስከብር ጠይቀዋል። መጥቃት ይበጽሐነ ደቀ ንሽ ፍትሒ ውሃወና ዞምለ ተተሓዙነ ክትሓዙና ሴቶች ጥቃት እየደረሰባቸው ነው። ፍትህን ማግኘት አለባቸው። ጥቃት አደራሾቹ ሊያዙና የተያዙትም ለፍርድ ሊቀርቡ ይገባል። ፖሊስም ምርመራውን ማጠናከርና ጸጥታውን መጠበቅ አለበት። በአሁኑ ሰዓት ሴቶች ከቤታቸው መውጣት፣ ወደ ትምህርት ቤት መሄድ እያስፈራቸው ነው። ሰልፈኞቹ ላነሷቸው ጥያቄዎች ምላሽ የሰጡት የትግራይ ክልል ፍትሕ ቢሮ ኃላፊ አቶ ሐዱሽ ተስፋ በክልሉ በየቀኑ ያልተለመዱ ወንጀሎች መታየታቸው አሳዛኝ ነው ብለዋል። መንግስት ችግሩን ለመፍታት እንደሚሰራም ተናግረዋል። አብ ልዕሊ ደቂ አንስትዮ ዝወርድ ዘሎ ጭካኔ ዝተመልኦ ነውራም ተግባር አብ ትግራይ በሴቶች ላይ አሰቃቂና በጭካኔ የተሞላ ጥቃት እየደረሰ ነው። የስርዓትና የህግ ቤት እንዲሁም የትግል ማዕከል በሆነው ትግራይ ሊታይና ሊታሰብ የማይገባው ነውር በየዕለቱ እየታየ ነው። ይህም ያሳዝናል ያስቆጫልም። ይህ መታረም አለበት ማለታችሁ ትክክል ነው። መቀየር ይኖርበታል። መንግስትም የሴቶች ጥቃት ጉዳይ በይደር ይታይ ብሎ የሚያቆየው ነገር አይሆንም በጉዳዩ ላይ መስራት አለብን ብሎ ወስኖ ችግሩን ለመፍታት እየሰራ ነው። የእርምጃውም ውጤት በቅርቡ መታየት ይጀምራል። በትግራይ ክልል በአድዋ ከተማ ከሶስት ወራት በፊት በአጋቾች ተይዛ የቆየችው አዳጊ ማህሌት ተክላይ መገደሏን የክልሉ ማዕከላዊ ዞን ፖሊስ ባለፈው ሳምንት መግለጹ ይታወሳል። አጋቾቹ የ16 ዓመቷን ማህሌት ተክላይ ባገቱበት ዕለት ገድለው እንደቀበሯት ፖሊስ ከተጠርጣሪዎቹ ማረጋገጡ መዘገባችን ይታወሳል። በተመሳሳይ በትግራይ ክልል የሚንቀሳቀሱ አራት ተቃዋሚ ፓርቲዎች ትላንት በጋራ በሰጡት መግለጫ በክልሉ ስርዓት አልበኝነት መንገሱን በመጥቀስ ጊዜያዊ አስተዳደሩ በደካማነት ወቅሰዋል። በክልሉ በተለይ በሴቶች ላይ የበረታ የጸጥታ ችግር እንዳለ በጋራ መግለጫቸው ያነሱት ዓረና ትግራይ፣ ሳልሳይ ወያነ ውድብ ናጽነትና ብሔራዊ ባይቶ አባይ ትግራይ ባይቶ ነም ችግሩን ማስቆም የሚችል አቅም ያለው መንግስት የለም ሲሉ የጥቃቱን መስፋፋትና ክብደት አመልክተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ተከታዩ የዜና ዘገባ ደግሞ ወደ ኬንያ ነው የሚወስደን። ቀዳሚዎቹ የኬንያ ፖሊሶች ወደ ሄቲ ተጉዘዋል። በኃይለኛ የወሮበላ ቡድኖች ሁከት የምትታመሰው ሄቲን የማረጋጋት ተልእኮ የተሰጣቸው በመቶዎች የሚቆጠሩ የኬንያ ፖሊሶች ትላንት ሰኞ ከሀገራቸው ተሸኝተዋል። ተልዕኮ እንዲታገድ በተከታታይ በፍርድ ቤት ክስ መቅረቡና ጉዞ በተደጋጋሚ እንዲዘገይ መደረጉም የሚታወስ ነው። ከጥቂት ወራት በፊት የኬንያ ከፍተኛ ፍርድ ቤት ተልዕኮው የሀገሪቱን ህገ መንግስት የጣሰ ነው የሚል ውሳኔ ሰጥቶ እንደነበረ አክላ የአሜሪካ ድምጿ ማርያማ ዲያሎ ከናይሮቢ ያደረሰችንን ዘገባ ቆንጅታዬ እንደሚከተለው ታቀርበዋለች። ቀዳሚዎቹ ፖሊሶች ወደ ሄይቲ የተንቀሳቀሱት የሰራዊቱ ጉዞ በተደጋጋሚ ከዘገየና በፍርድ ቤት በርከት ያሉ ክሶች ከገጠሙት በኋላ ነው። በቅርቡም ፕሬዚደንቱ ዊልያም ሩቶ ፍርድ ቤት ተዳፍረዋል ተብለው ተከሰውበታል። የኬንያ ፖሊሶችን የሄይቲ ተልዕኮ ባለፈው ዓመት የተባበሩት መንግስታት የጸጥታው ምክር ቤት ባስተላለፈው ውሳኔ ይሁንታ የሰጠው ቢሆንም የኬንያ ከፍተኛ ፍርድ ቤት የሀገሪቱን ህገ መንግስት የሚጥስ በመሆኑ ሊላኩ አይገባም ብሎ ውሳኔ ሰጥቶበታል። ፍርድ ቤቱ ተልዕኮውን በመቃወም ውሳኔ በሰጠበት ጊዜ ከጠቀሳቸው ምክንያቶች አንዱ ሁለቱ ሀገሮች የሁለትዮሽ ውል የላቸውም፣ የሚል ሲሆን ይህንኑ ተከትሎ የኬንያ መንግስት ከሄቲ ጋር የተባለውን ውል አድርጓል። ቢሆንም የቀደመውን ክስ የመሰረቱት እነዚያው ሰዎች የፖሊሶቹ ስምሪት እንዲታገድላቸው ሌላ ክስ መስርተዋል። ባለሴንደሩ ዓለም አቀፍ የሕግ ምሁራን ኮሚሽን አይሲጄ የኬንያ ቢሮ ፕሮግራም ኃላፊ የሆኑ ጠበቃ ናቸው። አሁንም ቢሆን በኬንያ እና በሄይቲ መካከል በተደረገው ስምምነት ላይ የተነሳው ጥያቄ አግባብነት ያለው እንደሆነ ነው የሚናገሩት። The grounds for this application is that when the then Prime Minister of Haiti was signing this. <laughs> ሄቲ የሚታወቅ መንግስት አልነበራትም። ፕሬዚደንቱ ተገድለዋል። በህዝብ የተመረጡ መሪዎች አልነበሯትም። በዚህ ምክንያት ነው ጠቅላይ ሚኒስትሩ በየትኛው ስልጣናቸው ነው አገራቸውን ወክለው ተደራድረው ስምምነት ላይ የደረሱት የሚለው ጥያቄ የተነሳው። በኬንያውያን ዘንድ ስምምነቱ ህዝቡ እንዳያውቀው ሳይደረግ በጥድፊያ የተከናወነ ነው የሚል ስሜት እንዳደረም ጠበቃው አክለው ተናግረዋል። በብሔራዊ ፖሊሲ ድንጋጌው አንቀጾች በተለይ ደግሞ በአንቀጽ 107 መሰረት እነዚህ ስምምነቶች ከተፈረሙ በኋላ በመንግስቱ ጋዜጣ ኬንያን ጋዜት ላይ መውጣት አለባቸው። ይሄ ስምምነት የተካሄደው በከፍተኛ ሚስጥር ነው የሚለውን ስጋት ያስከተለው ያ ነው። በስምምነቱ ውስጥ የተካተተው ዝርዝር ይዘት ምን እንደሆነ አናውቅም። በመሆኑም መንግስት ፖሊሶቹን ወደ ሄይቲ መላኩ ህጋዊነት ላይ ጥያቄ እንዲነሳ አድርጓል። በሄይቲ ለሚሰማራው የኬንያ የፖሊስ ሰራዊት ትናንት በፖሊስ ሰራዊቱ ዋና ተቆጣጣሪ አዲስ አዛዥ ተሾሞለታል። የኬንያ ፕሬዚደንት ዊሊያም ሩቶ በሁከት የምትታመሰውን ሀገር ሄይቲን ለማረጋጋት የያዝነው ተልእኮ የሰብአዊነት ተልእኮ ነው፣ ለሄቲያውያን ወንድሞቻችንና እህቶቻችን አብረናቸው መቆማችንን የምንገልጽበት ተልእኮ ነው በማለት በተደጋጋሚ ሲናገሩ ተሰምተዋል። ከኬንያ ሌላ በኒን ባሃማስ፣ ባንግላዴሽ፣ ባርቤዶስ እና ቻድን ጨምሮ ሌሎች ሀገሮችም ተመሳሳይ ተልዕኮ እንደሚያደርጉ አሳውቀዋል። አንዳንድ ኬንያውያን ሀገራቸው ሄይቲን ለማረጋጋት የወሰደችውን ውሳኔ ይደግፋሉ። ሌሎች ደግሞ የተሻለ አቅምና ትጥቅ ያላቸው ሌሎች ሀገሮች እያሉ ኬንያ ህብረ ብሔራቱን ተልዕኮ እመራለሁ ብላ መነሳቷ ስለምንድን ነው የሚል ጥያቄ ያነሳሉ። የተከበራችሁ አድማጭ ተመልካቾቻችን ከኛ ጋራ ስለሆናችሁ አብዝተን እናመሰግናለን። በመከታተል ላይ የምትገኙት የማክሰኞ ምሽት ሰኔ 18 2016 ዓ ም የመሰናዷችንን ነው የምሽቱ እኩለ ሰዓት ላይ ነው የምንገኘው። እንግዲህ ለምሽቱ ቀዳሚ ያደረግ ናቸው የዜና ዘገባዎችን እዚህ ላይ ይፈጽመናል። ወደ ሌሎች የዜና ትንታኔዎችና የሳምንታዊ ዘገባዎች ነው የምንሻገረው። ከዚ በፊት ስርጭቶቻችንን መከታተል ለምትፈልጉ፣ ከመደበኛው የሬዲዮ ሞገድ በተጨማሪ ያመለጧችሁን ዝግጅቶች እንዲሁም ደግሞ በቪኦኤ አምሃሪክ ና አማካኝነት የሚዘጋጁ ሌሎች ጥንቅሮችንም በቪ አምሃሪክ ፌስቡክ ገጽ ላይ ና ድረ ገጽ ላይ ገብታችሁ እንድትከታተላቸው እንጋብዛለን። የሁለተኛው ምዕራፍ ቀዳሚ ዘገባችን ንግድና ምጣኔ ሀብት ነው። ወደዛው ንለፍ። የኢትዮጵያ የውጭ ቀጥታ ኢንቨስትመንት በ11 በመቶ ቅናሽ ማሳየቱን የተባበሩት መንግስታት ንግድና ልማት ኮንፈረንስ አስታወቀ። ተቋሙ ይፋ ባደረገው የ2024 ዓለም አቀፍ የኢንቨስትመንት ወይም ደግሞ የንግድ ሪፖርት ኢትዮጵያ በ2023 የሳበችው የውጭ ቀጥታ ኢንቨስትመንት 3.26 ቢሊዮን ዶላር እንደሆነ ማስፈጸም አስታውቋል። ይህም ከባለፈው አመት አንጻር ቅናሽ ቢኖረውም በምስራቅ አፍሪካ ግን ከፍተኛ መሆኑም ተነግሯል። የአሜሪካ ድምጽ ያነጋገራቸው የኢኮኖሚና ኢንቨስትመንት ባለሙያዎች በበኩላቸው ኢትዮጵያ ያገኘችው የውጭ ቀጥታ ኢንቨስትመንት አሁን ካለችበት ሁኔታ አንጻር ሲታይ ከፍተኛ የሚባል መሆኑን ጠቅሰው መንግስት ኢኮኖሚውን ለውጭ ባለሀብቶች ክፍት የሚያደርጉ የፖሊሲ ማሻሻያዎችን ማድረጉ ለተገኘ ውጤት ምክንያት ሊሆን እንደሚችል ጠቁመዋል። አስመሟየ ነው ዘገባለሁ የተባበሩት መንግስታት የንግድና ልማት ኮንፈረንስ ወይም በምጻሩ ዩኒክታድ ያወጣው የ2024 ዓለም አቀፍ የኢንቨስትመንት ሪፖርት እንደሚያሳየው ኢትዮጵያ እንደ አውሮፓያን አቆጣጠር በ2023 3.26 ቢሊዮን ዶላር ካፒታል ያላቸው ኢንቨስትመንቶችን መሳብ ችላለች። ይህ አሐዝ ከቀደመው ዓመት ከ300 ሚሊዮን ዶላር በላይ ወይም የ11 በመቶ ቅናሽ ቢኖረውም ከምስራቅ አፍሪካ ሀገራት ከፍተኛው መሆኑንም ሪፖርቱ አመልክቷል። የኢኮኖሚና ኢንቨስትመንት አማካሪው አቶ ያሬዳይ ለመስቀል ኢትዮጵያ አሁን ያለችበት የሰላም ሁኔታ ባለ ሀብቶች መዋለ ንዋያቸውን እንዲያፈሱ የሚገፋፋ አይደለም ይላሉም። በሪፖርቱ የተገለጸውን ካፒታል አስመዝግቧል የተባሉት የቻይናና የተባበሩት አረብ ኤሚሬቶች ኩባንያዎች መሆናቸውንም ጠቅሰው ወደ ተግባር ከገቡም ከፍተኛ የሚባል ውጤት ነው ይላሉም። በእርግጥ ሶስት ነጥብ ሶስት ቢሊዮን ዶላር ኢትዮጵያ ውስጥ ኢንቨስት ከሆኑ ከሆነ ትልቅ ነገር ነው። ዩናይትድ አረብ ኤሚሬት ካምፓኒም ስድስት መቶ ሚሊዮን ዶላር አውጥቶ የነፋስ ኤሌክትሪክ ማምጫት ከቻለ ትልቅ ነገር ነው። ስለዚህ አሁን ይሄ የዛሬ ቢሚሬት ይህንን ለማልማት አምስት መቶ ሚሊዮን የሚገመት ንብረት ለማፍሰስ ስምምነት ያደረገ ይመስለኛል እንጂ ግንባታ መገንባትን እኔ አላውቅም። እስሁን ድረስ መገንባት ይሄ ነገር፣ ስለዚህ በዛው አይነት ነው የሚሆን። ኢንፔሳ በእርግጠኛነት ነው ለመንግስት የከፈለዋል ኢትዮጵያ ውስጥ ገብቶ ለመስጣት አምስት መቶ ሚሊዮን ነው ይባላል ወይ ለምሳሌ ሚሊዮን ዶላር ኢንቨስት አድርጎ ውስጥ ነው እንደገባ እና ያው በዛ መሰረት ደግሞ ኢንፍራስትራክቸር መገንባት ስላለበት እዚህ ያውጣው ካፒታል በማረጋገጥ ይቻላል። የቻይናዎቹ ግማሹ ሀምሳ በመቶ የቻይና ኢንቨስትመንት ነው የሚባል ነው እንግዲህ ቻይና ኢንቨስት ያደረጉት እንዳያገነባት ኢንዱስትሪያል ማስያ ቋቋሟቸው ፋብሪካዎች ካሉ ጥሩ ነው። ኮንስትራክሽን ወይ ደግሞ እንግዲህ ምን እንደሆነ ማወቅ አይቻልም። አሁን ባለው ሁኔታ ሰኔ አራት ሁለት ሺ አስራ ስድስት አመተ ምህረት በተካሄደው የሚኒስትሮች ምክር ቤት የመቶ ቀናት ግምገማ ላይም በዚህ አመት ሶስት ነጥብ ሁለት ቢሊዮን ዶላር ካፒታል ያስመዘገቡ ባለሀብቶች በኢትዮጵያ ሀብታቸው ማፍሰሳቸውን መንግስት አስታውቋል። የኢንቨስትመንትና የፋይናንስ ባለሙያ የሆኑት አቶ አምዶወርቅ ብርሃኑ ሪፖርቱ በአገሪቱ ያለውን ችግር በመቋቋም የረጅም ጊዜ እቅድ ይዘው ለመስራት ያለሙ ባለሀብቶች እየገቡ መሆኑን ያሳያል ይላሉም። እነዚህ ቁጥሮች በመንግስትም ሪፖርት ከተደረጉት ቁጥሮች ጋር የሚመሳሰሉ ናቸው። በቅርቡ የኢትዮጵያ ኢንቨስትመንት ኮሚሽን ይሄንን በመግለጫ ገልጾ ነበረ። ከሶስት ቢሊዮን በላይ ኢንቨስትመንት ሞቢላይዝ እንደተደረገ እኔ በቅርቡም የናሽናል ባንክ ዴታ ማይቼ ነበረ ያለፉትን አምስት አመታት አካባቢ የሚያሳይ ማለት ነው የፕሮጀክት ቁጥር ቢቀንስም የኢንቨስትመንት ቮሊሙ በሀያ ሀያ ሶስት እንደጨመረ የሚያሳይ ነው። ይሄ ምን ሊሆን ይችላል? ለምሳሌ የረጅም ጊዜ እቅድ ያላቸው ኢንቨስተሮች ትልቅ ኢንቨስትመንት እና አሁን ያለውን ችግር ተቋቁሞ ከዛ በኋላ በረጅም በአምስትም በአስር ዓመታት አትራፊ የሆነ ቢዝነስ ይኖረናል ብለው የሚያስቡ አይነት ትላልቅ ኢንቨስተሮች እየገቡ እንደሆነ ወይም እየገቡ ሊሆን እንደሚችል ነው የሚያሳየው። የዓለም የ2024 የኢንቨስትመንት ሪፖርት አፍሪካ ባለፈው የአውሮፓውያኑ ዓመት ያስመዘገበችው አጠቃላይ የውጭ ቀጥታ ኢንቨስትመንት 52.6 ቢሊዮን ዶላር እንደሆነ ይገልጻል። ከዚህ ውስጥ የምሥራቅ አፍሪካ ሀገራት አጠቃላይ የሳቡት ኢንቨስትመንት 11 ቢሊዮን ዶላር ሲሆን ይህም ከቀደመው ዓመት የሶስት በመቶ ቅናሽ ያለው ነው። በቀጠናው ኢትዮጵያን ተከትለው ኡጋንዳና ኬንያ ከፍተኛውን የውጭ ቀጥታ ኢንቨስትመንት የሳቡ አገራት ሆኗል። የኢንቨስትመንትና ፋይናንስ ባለሙያው አቶ አምደ ወርቅ ብርሃኑ መንግስት ኢኮኖሚ ለውጭ ባለሀብቶች ክፍት የሚያደርጉ የፖሊሲ ማሻሻዮች ማድረጉ ባለሀብቶቹ በኢትዮጵያ መዋለ ነዋያቸው እንዲያፈሱ ምክንያት ሊሆን እንደሚችል ይናገራሉ። አሁን ትላልቅ ሴክተሮች ዝግ የነበሩ ዲጂታል ፔመንት ላይ አሁን ደግሞ በቅርቡ የባንኮችም ፈቃድ እንዲሰጣቸው እንዲፈቀድላቸው ምናምን እየተሰሩ ያሉ ስራዎች አሉ። በፊት እኮ የሚፈቀዱ ስራዎች ላይ ብቻ ነበር የውጭ ኢንቨስተሮች የሚጋበዙት። አሁን አብዛኛው ዘርፍ ተፈቅዶ የተከለከሉ በተለየ መልኩ ለኢንቨስተሮች እየተነገራቸው ነው። ስለዚህ ከበፊቱ አንጻር በጣም ብዙ ክፍት የሆኑ ዘርፎች አሉ ኢንቨስተሮች የውጭ ኢንቨስተሮች ሊገቡባቸው የሚችሉ ዘርፎች ማለት ነው እና ከዛ አንጻር ይመስለኛል አይ ቲንክ አሁን ያው የውስጥም የውጭም ችግር እንዳለ ሆኖ የውጭ ምንዛሬ ችግር አለ። የሰላምና የጸጥታ ችግሮች አሉ። የውጭ ሁኔታው መሄድ ጂኦፖለቲክሱም አመቺ አደለም። ወደ አፍሪካ ሌሎች የዓለማት ክፍሎችም የሚሄደው ኢንቨስትመንት እየቀነሰ ያለበት ሁኔታ ነው እየታየ ያለው። እንደዛም ሆኖ ግን ወደ ኢትዮጵያ እየመጣ ያለው ኢንቨስትመንት የሚጠበቀውን ያህል አልቀነሰም እና አይ ቲንክ የነዚህ ድምር ውጤት ይመስለኛል አሁን የጠቀስኳቸው። በዚህ ሀሳብ የሚስማሙት አቶ ያሬዳይ ለመስቀል በበኩላቸው ግጭት ባለባቸው አካባቢዎችና የአምራች ዘርፍ ላይ የሚደረጉ ኢንቨስትመንቶች ቢቀንሱም አዳዲስ በተከፈቱ የዲጂታል ቴክኖሎጂ ዘርፎች ላይ ለመሳተፍ ባለሀብቶች ፍላጎት እንደሚኖራቸው ይገልጻሉ። እንግዲህ የሰርቪስ ኢንዱስትሪ ነው። አሁን እንደዚህ አይነት ነገር ሊሆን የሚችለው ቨርቹዋል የሆነ በሞባይል ፔመንት በእንደዚህ ላይ ባሉ ነገሮች ላይ ኢንቨስቲ ያደረጉ ካምፓኒዎች ዲጂታል ቴክኖሎጂ ላይ ጋ የሚቃጠልና የሚፈርስ ወይም ደግሞ የሚዘካ ምናምን ነገር የለው ብዙ ጊዜ ዚህ ቴክኖሎጂ እሱ ነው እንጂ አሁን ባለው ሁኔታ በዋናው የኢኮኖሚ እርሻ የማንፋክቸሪንግ ላይ ብዙ መጥፋ ለማለት ስለዚህ ነው ዳታ አሁን ይሄንን የመጣም ስታቲክስ በደንብ መመርመር የሚያስፈልገው ከሆነ ጥሩ ነው። ግን አይመስለኝ ሆነ በቁጥሩ ተጠራጠ ምክንያቱም ኢትዮጵያ በጣም ጥሩ ጥሩ ኢንቨስትመንት አገኘች ሲባል ሶስት ነጥብ አምስት ምናምን ይባላል በበፊትም ሰላም ባለበትም ጊዜ ስለዚህ ይሄ ነው። ግን አሁን ትንሽ እድል ሊኖር የሚችለው ያው የፋይናንሻል ሴክተሩ ከተከፈተ ካፕታል ኢንቨስትመንት በሰሜኑ ኢትዮጵያ ተከስቶ በነበረው ጦርነት ምክንያት አሜሪካ ለአፍሪካ ሀገራት የሰጠችው ከቀረጽ ነፃ እድል ወይም በምጻሩ አጎዋ መቋረጡን ተከትሎ በጨርቃጨርቅ ምርት ላይ ተሰማርቶ የነበሩ ባለሀብቶች ላይ ተጽዕኖ መፍጠሩ ሲገለጽ ቆይቷል። በጦርነቱ ምክንያት በትግራይ ክልል ስራቸው ከተቋረጡ ከ6 ሺህ በላይ አነስተኛ መካከለኛና ታላላቅ አምራች ተቋማትና ኢንዱስትሪዎች መካከልም ወደ ማምረት የተመለሱት 227ቱ ብቻ እንደሆኑም የክልሉ ኢንዱስትሪ ቢሮ በቅርቡ ለአሜሪካ ድምፅ አስታውቋል። አሁን ግጭት ባለባቸው አማራና ኦሮሚያ ክልልን ጨምሮ በአገሪቱ ሰላም ማስፈን ቢቻል አሁን ከተመዘገበው በላይ የውጭ ቀጥታ ኢንቨስትመንት ሊመጣ እንደሚችል የኢንቨስትመንትና ፋይናንስ ባለሙያው አቶ አምደወርቅ ብርሃኑ ይገልጻሉ። ያው እነዚህ ነገሮች ሰላም እና ጸጥታው ነገር ቢፈታ አሁን እየተባሉ ያሉ ነገሮች የውጭ ምንዛሬ ችግሩን ለምሳሌ ለማሻሻል እየተደረጉ ያሉ የፖሊሲ ማሻሻያዎች አሉ። ከዚህ በኋላም ይመጣሉ እየተባሉ የሚነገሩ ትላልቅ የፖሊሲ ለውጦች እንደሚኖሩ ምልክቶች እያየን ያለ ነው እና እነዚህ እነዚህ ነገሮች ከተደረጉ አይንክ ኢንቨስትመንቱን የበለጠ ያበረታታዋል ብዬ አስባለሁ። ነኝ የሀያ ሀያ አራት የኢንቨስትመንት ሪፖርት አጠቃላይ የዓለም የኢንቨስትመንት ፍሰት አንድ ነጥብ ሶስት ትሪሊዮን ዶላር መሆኑን አስታውቋል። ይህም በሁለት በመቶ ቅናሽ ማሳየቱን ያስታወቀው ሪፖርቱ ለዚህም ዩክሬንና ሩሲያን ጨምሮ በተለያዩ አካባቢዎች እየተካሄዱ ያሉ ጦርነቶችና በአገራት መካከል ያሉ የንግድ ሽኩቻዎች ምክንያት ስለመሆናቸውም አስታውቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ተከታዩ ዘገባችን ደግሞ የማክሰኞ ምሽት ትምህርት ነክ ዘገባ ነው። ወደዛ ነው የምናልፈው። ዘልመነስ ፈንድ ኢትዮጵያን ጨምሮ በአራት የአፍሪካ ሀገራትና እንዲሁም ደግሞ በሶሪያ የሚንቀሳቀስ በትምህርት ላይ ትኩረቱን አድርጎ የሚሰራ ገባሬ ሰናይ ተቋም ነው። ተቋሙ ኢትዮጵያ ውስጥ ከጋምቤላ ክልል ውጪ በሁሉም ክልሎች ይንቀሳቀሳል። ባለፉት ሶስት ዓመታትም ከ300 ሺህ በላይ በግጭት በአየር ንብረት ለውጥና እንዲሁም ደግሞ በኑሮ ውድነት ሳቢያ ትምህርታቸውን ያቋረጡ ህጻናት በተፋጠነ የትምህርት መርሃ ግብር አማካኝነት ለአንድ ዓመት ያክል እንዲማሩ አድርጎ የብቃት ማረጋገጫ ፈተና በመፈተን ከእድሜ ኩዮቻቸው እኩል ትምህርታቸውን እንዲቀጥሉ ማድረግ ችሏል። በዚህ በዙሪያ የተሰናዳው ዘገባ በመቀጠል ይቀርባል። ቀደም ብሎ በኮቪድ-19 ወረርሽኝ ከዛ በመቀጠል ደግሞ በትግራይ ክልል በተነሳው የሰሜኑ ጦርነት ልጆቻቸው ከትምህርት ገበታቸው ርቀው በእድሜያቸው ማድረግ የሚገባቸውን ሳይሆን ጦርነትና ወረርሽኝ እየተቀባበሏቸው ትምህርታቸውን ያቋረጡባቸው የስድስት ልጆች እናት ወይዘሮ አልጋነሽ የልጆቻቸው እድሜ መባከን ያሳዝናቸዋል። ትምህርት የተቋረጠ ሁለት አስራ ሁለት ነው። ኮሮና ተገባ። የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ በጎርጎሮሳያኑ 2023 ባወጣው መረጃ በኢትዮጵያ በግጭትና በአየር ንብረት ለውጥ ሳቢያ 13 ሚሊዮን የሚደርሱ የቅድመ መዋለ ህጻናትና የአንደኛ ትምህርት ቤት ተማሪዎች ከትምህርት ገበታ ውጭ መሆናቸውን አስታውቋል። ዘልምነስ ፈንድ ኢትዮጵያን ጨምሮ በተለያዩ ግጭት ባለባቸው ሀገራት ህጻናት ያቋረጡትን ትምህርት በተፋጠነ የትምህርት አመትና የትምህርት አሰጣጥ ወስደው ተመልሰው ከኩዮቻቸው እኩል እንዲማሩ በማድረግ ይሰራል። የተቋሙ የምስራቅ አፍሪካ ዲሬክተር ዶክተር አለማየሁ ኃይሉ በጀመርንበት ዓመት ሌሎቹ ድርጅቶች ስንረዳ የነበረው ችግር በጣም ጥቂት ነበር። የትምህርት ቤት አለመዳረስ በድህነት ከድህነት ጋር የተያዘ ትምህርት ቤት አለመግባት ነበር። አሁን ደግሞ ብዙ ችግሮችን ጨምረናል። ግጭቶች፣ በተለይ ደግሞ ትልቅ አስተዋጽኦ የሚያደርጉ በሀገር ውስጥ ያሉ ግጭቶች፣ የተፈጥሮና የሰው ሰራሽ አደጋዎች ጎርፍ የመሳሰሉት ነገሮች አሁን በየዓመቱ ከትምህርት ቤት ውጭ ያለውን ህፃን ቁጥር እየጨመሩት። ዶክተር አለማየሁ በኢትዮጵያ ያለው የትምህርት ስርዓት በግጭትና በተለያዩ አደጋዎች ጊዜያቸው የባከነባቸውን ህፃናት ተመልሶ ወደ ትምህርት ገበታቸው እንዲመጡ የሚያደርግበት የተቀናጀ አካሄድ አልነበረውም ይላሉ። አሁን እየተስፋፋ መንግስትም አይ ጠቃሚ ነገር ነው ብሎ እየወሰደው ነው ማለት በግጭት በተፈጥሮ አደጋ ወይ በሰው ሰራሽ አደጋ አንድ ህፃን ልጅ የትምህርት እድል ሲነፈገው ምንድን ነው የሚያጣው ብለን መጠየቅ ነው። የመጀመሪያ ጥያቄ የመጀመሪያው ጥያቄ ትምህርት ያጣል። ከትምህርት በላይ ግን የሚያጣው ነገር ጊዜ ይዋገድበት በጣም ትልቁ ጠቃሚ ነገር ጊዜ ነው። ምክንያቱም ልጆች በሰባት ዓመታቸው ትምህርት መጀመር አለባቸው። ሶስት ዓመተኛ ግጭት እስከቆየን አዋቂች የተባልነው ሰዎች ልጁ በሰባት ዓመት በግባት የነበረበት ወይም የነበረባት ልጅ አስር ዓመት ይሞላታል ማለት ነው። አይደለም? አስር ዓመት ሲሞላት እንግዲህ ትምህርት ልትጀምር ነው። በሰባት መጀመር የነበረባት እንግዲህ በሀገራችን ውስጥ በሚሊየን የሚቆጠሩ ቅድም እንደነገርኩ ሀያ ሚሊየን ልጆች የሚሆኑ እድሜያቸው ሰባት ደርሶ መግባት ሲገባቸው በአካባቢያቸው በነበረ ግጭት ምክንያት ትምህርት መግባት ሳይችሉ ቀርቶ እድሜያቸው ከፍ አለ። ስለዚህ እኛ የምናደርገው ግጭቱ ሲያቆም ይህንን አፋጣኝ ትምህርት መርሃ ግብር መምህራንን አሰልጥናን ሰው መድበን ተማሪ መድበን ግብአት መድበን እነዚህ ልጆች በአንድ ዓመት ውስጥ የሶስቱን ዓመት ትምህርት እንዲያጠናቀቁና በትምህርት ሚኒስቴር መመዘኛ ተፈትነው አራተኛ ክፍል እንዲገቡ የባከነውን ጊዜያቸውን እንዲያካክሱ የሚያደርግ ነው። ይሄ ደግሞ ለኢትዮጵያ አዲስ ነበር። የድሬዳዋ ከተማ ነዋሪ የሆኑት ወይዘሮ አዜቤ ዘንድሮ ልጆቻቸውን የሚያስተዳድሩት ጽዳት ስራ ሰርተው በሚያገኙት ገቢ ነው። የባጃጅ ሹፌር የነበሩት ባለቤታቸው በአይን ሕመም ምክንያት ለጊዜው እያገዟቸው አይደለም። በአቅም ማነስ የተነሳ ለሁለት ዓመታት ትምህርት አቋርጦ የቆየው የመጨረሻ ልጃቸው ዘሉመነስ ፈንድ በሚሰጠው የተሳለጠ የትምህርት ስርዓት ውስጥ ተጠቃሚ መሆኑን ይናገራሉ። በጣም ለውጥ አግኝቻለሁ በዚህ ትምህርቱንም በፊት አቋርጦብኝ ነበረ። አሁን ጠዋት እና ከሰዓትን ይማራል። በጣም እጅግ በጣም እጅግ ጥሩ ለውጥ ነው ያገኘው። ትምህርቱንም አሻሽሎልኛል። ከችግር የተነሳ ነው ዩኒፎርም ማጣትና በቃ ደብተር ከማጣት የተነሳ ነው። ያንን ያው ስላላም ዋለውለት በቃ ሲፈልገ ማስቀራለሁ ሲፈልገ እልከዋለሁ። በቃ ከዛ ችግር ነው የማቋርጠው። አሁን ሰሞኑን ፈትናቸዋለች ያው ውጤቱን አልሰጠችም እንጂ ተፈትኗል፣ ሰሞኑን እና ጥሩ ውጤት ያመጣን ያለች። የትግራይ ክልል ነዋሪ የሆኑት ወይዘሮ አልጋነሽም የወይዘሮ አዜብን የደስታ ስሜት ይጋሩታል። ወይዘሮ አልጋነሽ በጦርነት የስነ ልቦና ችግር የደረሰባቸው እንዲሁም ደግሞ ጊዜያቸው የባከና የአካባቢው ህጻናት በተፋጠነው የትምህርት ስርዓት አማካኝነት ወደ ትምህርት ገበታቸው ይመለሳሉ ሲባል እሳቸውና የአካባቢው ነዋሪዎች የትምህርት ቤቱን ምግብ በማብሰል ጭምር መተባበራቸውን ይገልጻሉ። እንደዚህ ራሱ በጣም ተደንቃለሁ። አመት ሙሉ ተምሮ እንደዚህ ያለ እውቀት የማይዙ በአንድ አመት ወደ ሶስተኛ አልፎ ይሄ እውቀታቸው እንግሊዝኛ መንበት ነው ችለዋል። ይሄ በጣም ማደንቅ ነገር ነው። በጣም በጣም ጥሩ ነው። ልምነስ ፍንድ በመላው ኢትዮጵያ ከጋምቤላ ክልል ውጪ ግጭት ባሉባቸው ስፍራዎች ካሉ ትምህርት ቤቶች ጋር በመተባበር በጨዋታ የታገዘና ንባብ ላይ ትኩረቱን ያደረገ ትምህርት ይሰጣል። እንደ ውጤት የምንቆጥረው በዚህ መርሃ ግብር ብቻ ከሶስት መቶ ሺህ በላይ ልጆች በዚህ መራግብር ጀምረው መደበኛ ውስጥ ገብተው የመጀመሪያዎቹ ተመዝጋቢዎች አሁን ስምንተኛ ክፍል ዘጠነኛ ክፍል ደርሰው የተሻለ ሆነው የተገኙት ሪፖርቱ አለ። እሱ እና አሁን በዛ ምክንያት ያ ሪፖርት ከወጣን በኋላ ብዙ የመንግስት ሰዎችም እየተሳቡ አይንፈልገዋለን እያለው አሁን ትምህርት ሚኒስቴር ይህንን ፖሊሲ ውስጥ ከቶታል። አበቃ እና ትምህርት አሽቆለቆለ ጥራቱ ሲባል ብዙ ሰዎች የሚፈልጉት ችግሩን ሌሎች ሌሎች ቦታዎች ላይ ነው የሚፈልጉት። እኛ ደግሞ ዋና ችግር የምንለው መሰረት ላይ ነው የተቋሙ ዲሬክተር ዶክተር አለማየሁ ታዲያ በተለይም ግጭት ባለባቸው አካባቢዎች የሚኖሩ ተማሪዎችና ህጻናት ቱራማ የአእምሮ ጠባሳና እንዲሁም ደግሞ ፒቴስድ የተሰኘው የድህረ አደጋ ሰቀቀን እንደሚያጋጥማቸው በመግለጽ ተቋማችን በመፍትሄው ላይ ትኩረት አድርጎ እየሰራን ይላሉ። ሁለት ሺ ሀያ ሁለት ላይ ኮንሶ ፕሮግራም ስንሰራ ኮንሶ ድብልቅልቅ ያለ የብሔር ብሔረሰቦች ግጭት ተፈጥሮ በርካታ ቤተሰብ ቤቱ ተደምስሶ ምናምን ተፈናቅለው ከተማ ውስጥ ገባ። ስለዚህ አሁን ኮንሶ ላይ እኛ የምንለው ትምህርት ብቻውን ብንሰጥ ይሆናል አይሆንም? እንዳለች ልጆቹ ምንድነው የሚባለው፣ በአእምሮ ጉርተዋል፣ ትራውማታይዝ ሆነዋል። ቤት የላቸው፣ አርሷ ልጆቻቸውን አይቀልም። ስለዚህ ፕሮግራማችን ውስጥ አዳዲስ ግብአቶች ጨመርን ማለት ነው አንደኛው ትራውማ ሄሊንግ የምንለው መጀመሪያ አጥንተን ማለት ነው። ትራውማ ሄሊንግ አጥንተን፣ ሁለተኛ ሶሻል ኢሞሽናል ለርኒንግ ልጆች ኮንፊደንስ በራስ መተማመን እንዲኖራቸው ከሌላው ጋር ተግባቦት ኮሚኒኬሽን እንዲኖራቸው የተለያዩ ስኪሎች ያሉበት እዚህ ውስጥ እሱን ጨመርን እንደ ካሪክለም። ሶስተኛ የትምህርት ቤት ምገባ ጨምረን፣ ዘ ሴም ቲንግ አንድ አይነት ነገር ነው። ትግራይ ያለ ነው ናይ መጀመሪያ ክትል ከአዲስ አበባ ዩኒቨርስቲ ጋር ተባብረን ሰፊ የሆነ የትራውማ ዳሰሳ ጥናት ተደረገ። እንዲሁም ግሎባሊ ን ተደርጓል፣ ተሰራጭቷል በዓለም አቀፍ ደረጃ። እሱን ጥናት ቤዝ አድርገን ነው የትግራይን ፕሮጀክቶቻችን የቀረጽነው። ዘለመነስ ፈንድ በቅርቡ በትግራይ ክልል መሰረቱን አድርጎ በአይምሮ ጤና ዙሪያ በመምህራንና ተማሪዎች ላይ ያደረገው ጥናት ከአምስት መምህራን አራቱ እንዲሁም ደግሞ ከሁለት ተማሪዎች አንዱ በድህረ አደጋ ሰቀቀን ውስጥ እንደሚገኝ አመላክቷል። ዘለመነስ ፈንድ ከኢትዮጵያ ውጪ በሶሪያና በአራት ግጭት በበረታባቸው የአፍሪካ ሀገራትም ይሰራል። ከአሜሪካ ድምጽ ለተጠናቀረው ዘገባ ያደንገረመው ከዋሽንግተን ዲሲ አሁን ሰዓቱ የዩናይትድ ስቴትስ ምርጫ ነክ ርዕሰ ጉዳዮችን የምናወሳበት ነው። የሕግ ማዕቀፍ አለመኖር ለፖለቲካ ዓላማ የተቀናበሩ ሀሰተኛ ምስሎችንና ቪዲዮዎችን ለማስቆም አስቸጋሪ አድርጎታል። በዩናይትድ ስቴትስ በሚካሄደው ፕሬዝዳንታዊ ምርጫ መራጮች ሰው ሰራሽ ልህቀትን በመጠቀም የተሳሳተ መረጃ በመፍጠር ተፎካካሪ ፖለቲከኞችን የሚጠቅም ወይም ደግሞ የውጭ መንግስታትን ጥቅም የሚያራምድ ሀሰተኛ መረጃዎችን ለሚያሰራጩ ችግር ፈጣሪዎች ተጋላጭ ናቸው። የአሜሪካ ድምጽ ዘጋቢ ኢቫና ፒድቦርስካ እንደ ኤሮፓን አቆጣጠር በ2024 በሚካሄደው ምርጫ ሰው ሰራሽ ልዕቀት አጠቃቀምን በተመለከተ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው አሰናድተዋለች። በኮምፒውተር የተቀነባበረው ዶናልድ ትራምፕ የተላላፊ በሽታ ባለሙያ የሆኑትን ዶክተር አንቶኒ ፋውቺ ሲያቅፉ የሚያሳየው ምስልና በአንድ ጊዜ በሚሊየን ለሚቆጠሩ ሰዎች የተቀዳ መልእክት በሚያስተላልፍ መተግበሪያ አማካኝነት ጆ ባይደን ለኒው ሃምፕሻየር መራጮች በቅድመ ምርጫ እንዳይሳተፉ ሲናገሩ የሚያሰማው ጥሪ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በዚህ ዓመት በሚካሄደው የዩናይትድ ስቴትስ ምርጫ ጥቅም ላይ መዋሉን ያሳያሉ። ያልተደረገን ወይም ያልተባለን ነገር እውነት በማስመሰል በዲጂታል ቴክኖሎጂዎች እየተቀነባበሩ የሚሰራጩ ሀሰተኛ ምስሎች እና ቪዲዮዎች በተለይ በምርጫ ወቅት መሰራጨታቸው የበለጠ አደገኛ እንደሚያደርጋቸው በብሩክሊን ተቋም የሚዲያ ባለሙያ የሆኑት ኢሌን ካማርክ ያስረዳሉ። ምርጫው ሊካሄድ 24 ሰዓታት ብቻ በቀረበት ወቅትም ቢሆን የሆነ ሰው ሀሰተኛ ምስሎችን፣ ቪዲዮዎችን፣ ወይም ሌሎች የተቀነባበሩ መረጃዎችን ያሰራጫል። ያንን መልሶ መዋጋት በጣም ከባድ ነው። ምርጫው በተቃረበበት ወቅት በማሸነፍ እና በመሸነፍ መካከል ትልቅ ልዩነት ሊፈጥር ይችላል። ሪጂል ጉብታ የሚመሩት ዲፕ ሚዲያ የተሰኘው ተቋም የአሜሪካ መከላከያ ሚኒስቴር የሆነው ፔንታገን ሐሰተኛ ምስሎችንና ቪዲዮዎችን መለየት እንዲችል እያገዘ ሲሆን፣ ጉብታ እንደሚሉት ተቋሙ ከፍተኛ ገንዘብ የማያስከፍል መሆኑና ስራውን በቀላሉ የሚሰራ በመሆኑ የበለጠ ተፈላጊ የሆነ መምጣቱን ያስረዳሉ። በአጠቃላይ አንድ በሐሰት የተቀነባበረ ምስል ወይም ቪዲዮ ለመስራት 15 ደቂቃ ይፈጃል። ይህን መለየት የሚያስችሉ ነፃ አገልግሎቶች በኢንተርኔት ላይ አሉ። የተሻለ አገልግሎት ለማግኘት ለመክፈል ፈቃደኛ ከሆኑ ግን የ30 ሰከንድ ድምፅ ምናልባትም ሁለት ሳንቲም ሊያስከፍል ይችላል። የህግ አማካሪ ጠበቃና ሐሳብን በነፃነት የመግለጽ መብት አራማጅ የሆኑት አሪኮህን በጉዳዩ ላይ አስተያየታቸውን አጋርተዋል። ስለ ሩሲያ ብዙ ተወርቷል። ነገር ግን ቻይና በተለይ የሰው ሰራሽ ልቀትን በሚጠቀሙ የጦር መሳሪያዎች ቀዳሚ ለመሆን ትግል ላይ ናት። ከሆን እንደሚሉት እጅግ በጣም የተራቀቁ የውጭ ሀገራት እንቅስቃሴዎች ተጽዕኖ ፈጣሪ ለሆኑ አሜሪካውያን ፖለቲካ ተኮር የሆኑ የተሳሳቱ መረጃዎችን በማቀበል እነርሱ ወደ ሌሎች እንዲያስተላልፉ የማድረግ አላማ አላቸው። ትላልቅ የዩናይትድ ስቴትስ ቴክኖሎጂ ኩባንያዎችና የማህበራዊ ሚዲያ ትስስር መድረኮች በሰው ሰራሽ ልህቀት አማካኝነት የሚካሄዱ የፖለቲካ ዘመቻዎችን በፈቃደኝነት ለመቆጣጠር ቃል ቢገቡም፣ እስካሁን ግን ድርጊቱን ለመቆጣጠር የሚያስችል የፌዴራል ሕጎች እንደሌሉ ኮህን ያብራራሉ። ዩናይትድ ስቴትስ ውስጥ የፖለቲካ ንግግሮችን ለመቆጣጠር እጅግ በጣም ከባድ ነው። የአሜሪካ የመጀመሪያ ህገ መንግስት ማሻሻያ በተለይ ለፖለቲካ ንግግር ጥብቅ ከለላ ይሰጣል። ያ ደግሞ የሆነው ለጥሩ ምክንያት ነው። መንግስት በጣቱ የምርጫ ሚዛኑን እንዲጫን አንፈልግም። ጉብታ አብዛኛው አስቸጋሪ ሁኔታ ያለው ሀሰት የሆነን መረጃ አንድ ሰው ከማይስማማበት ጉዳይ ለይቶ ማየት መቻሉ ላይ ነው ይላሉ። ስለዚህ አንድ ነገር በፖለቲካ ዙሪያ የተሰራጨ በሐሰት የተቀነባበረ ምስል ወይም ቪዲዮ መሆኑን እንዴት ማወቅ እንችላለን? የሚለውን ጉብታ ያስረዳሉ። አንደኛ የድምፅ ጥራቱ መጥፎ ነው የሚሆነው። ይሄ በሰው ሰራሽ ልቀት የተሰራ ለመሆኑ አንድ ፍንጭ የሚሰጥ ነው። የሆነ የማይረቡ ወይም ስሜት የማይሰጡ ሊሆኑ ይችላሉ። ነገር ግን በምስል ላይ፣ በድምፅ ወይም በቪዲዮ ላይ የሆኑ የውሃ ምልክቶችን ፈልጎ ማግኘት፣ ይህም ለማጣራት ይረዳል። ለምሳሌ ከሆነው ሰው ጋር በቪዲዮ አማካኝነት እየተነጋገራችሁ ከሆነና የተቀነባበረ ምስል እያያችሁ ከመሰላችሁ ወንበራቸው ላይ እንዲሽከረከሩ ጠይቋቸው። ያንን ካላደረጉ የሐሰት ምስል ሊሆን ይችላል። ሰው ሰራሽ ልህቀት በፖለቲካ ውስጥ ለጥሩ ዓላማም ሊውል ይችላል የሚሉት ከሆነ ተፎካካሪዎች ከውጭ ሀገራት ለመጡ ማህበረሰቦች በራሳቸው ቋንቋ መልእክቶችን እንዲያስተላልፉና ዘመቻዎች ስለ መራጮች የተሻለ ግንዛቤ ኖሯቸው መልእክቶችን በዛ መልኩ እንዲያሻሽሉ ይረዳቸዋል፣ ይላሉ። በኢቫና ፒድቦርስካ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁንም ከዚሁ ከዩናይትድ ስቴትስ የመጪው ምርጫ ዘመን ርዕሰ ጉዳይ አንወጣም። ባይደንና ትራምፕ ዩክሬንን አስመልክተው የሚያራምዷቸው ፖሊሲዎች ልዩነትን የሚመለከት ነው ዘገባው። የዩናይትድ ስቴትሱ ፕሬዝዳንታዊ እጩዎች ጆ ባይደንና ዶናልድ ትራምፕ የፊታችን ሐሙስ በምርጫ ዘመኑ የመጀመሪያቸው የሆነውን ክርክር ያደርጋሉ። የዩክሬንን ጦርነት በክርክሩ ወቅት ከዋና ዋና የውጭ ፖሊሲ ጥያቄዎች አንዱ እንደሚሆን ይጠበቃል። የአሜሪካ ድምጽዋ ታቲያና ቮሮስኮፕ የዩክሬን ጉዳይ በተመለከተ ሁለቱ እጩዎች የሚያራምዷቸውን የፖሊሲ ልዩነቶች ተመልክታ ያደረሰችንን ዘገባ አስማማየነው ነው እንደሚከተሉ ያቀርበዋል። ጆ ባይደን እና ዶናልድ ትራምፕ ሁለቱም በዩክሬን እየተካሄደ ያለውን ጦርነት በማስቆም አስፈላጊነት ቢስማሙም እንደ ውጭ ፖሊሲ ባለሙያዎች ትንታኔ ግን ትራምፕ ያን መሰለው ሀሳብ በሩሲያው መሪ ቭላድሚር ፑቲንና በዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ መካከል እንዴት እንደሚፈጠር ብዙም ግልጽ ያደረጉት ነገር የለም። ሰርጌይ ኩዴሊያ በቫይሎር ዩኒቨርሲቲ የፖለቲካል ሳይንስ ትምህርት ክፍል ተባባሪ ፕሮፌሰር ናቸው። እርሳቸው የተሟገቱት የሆነ አይነት ንግግርና ድርድር መጀመር ስለማስፈለጉ ብቻ ነው። በመሆኑም እነዚህ ድርድሮች በፑቲንና በዘሌንስኪ መካከል በሚካሄዱበት ሁኔታ ለመሳተፍ ፈቃደኛ ሊሆኑ እንደሚችሉ ተናግረዋል። ይሁንና የሰላም ስምምነቱን ለማሳካት የሚታሰበውን ንድፍ አላመለከቱም። ለዩክሬን የሚሰጠውን እርዳታ ለማጽደቅ በዩናይትድ ስቴትስ ምክር ቤት ውስጥ ብርቱ ፍልሚያ ይካሄድ በነበረበት ወቅት ትራምፕ በበኩላቸው የሚሰጠው ብድር እንጂ እርዳታ መሆን የለበትም የሚል አቋም አንጸባርቀዋል። በስጦታ ብቻ ሳይሆን በብድር መልክ ጭምር የሚሰጥበትን መንገድ እያሰብን ነው። በአያሌ ቢሊዮኖች የሚቆጠር ዶላር ለስጦታ ስናቀርብ ቆይተናል። ትራምፕ በተጨማሪም ዩክሬን ለመርዳት በሚደረገው ጥረት አውሮፓ ትልቁን ድርሻ መውሰድ አለበት ይላሉ። በዩክሬን የቅድሚ የአሜሪካ አምባሳደር እንደነበሩት ጃነር ብስት እይታ ግን ትራምፕ በድጋሚ ከተመረጡ በዚያ ጦርነት እንደተሸነፈ ነው መታየት አይፈልጉም። ጃን አርቢስት በአትላንቲክ ካውንስል የዩሬዥያ የጥናት ማዕከል ዲሬክተር ናቸው። ትራምፕ ራሳቸውን እንደ ሁሉን አድራጊ አድርገው እንደሚያዩና ስማቸው በውጪ ፖሊሲ ከሚደርስ ውድቀት ጋር ተያይዘው እንዲነሳ እንደማይፈልጉ እናውቃለን። ነገር ግን በትራምፕ ፕሬዝደንትነት ዘመን ሩሲያ በዩክሬን ጦርነት ድል ከቀናት ከውጭ ፖሊሲ ውድቀት የሚቆጠር ነው የሚሆነው። አንዳንድ መሪዎች ጦርነቱን እንደ ዋና ዩናይትድ ስቴትስ የደህንነት ስጋት አድርገው ሲመለከቱ፣ ሌሎች ደግሞ ከፍ ያለ ወጪ የሚያስወጣ እንቅፋት አድርገው የሚያዩበት የትራምፕ ሪፐብሊካን ፓርቲ በዩክሬን ጉዳይ ዙሪያ የሚያራምደው አቋም የተከፋፈለ ነው። ሩሲያ ለአብዛኛው የሪፐብሊካን የውጭ ግንኙነት ፖሊሲ ተቋማት የተጽዕኖ አድራጊነት አቅሟ እየቀነሰ ነው። ስለሆነም የሩሲያ እና የዩክሬን ጦርነት ከነሱ አቋም አንጻር ለጸጥታ ጉዳዮች የሚውል ብዙ የዩናይትድ ስቴትስ አቅም ሳይባክንበት በፍጥነት እልባት ማግኘት ያለበት ግጭት ነው። ዩናይትድ ስቴትስ ይህን ጉዳይ ቸል ብላ ከተዎች ዩክሬን አደጋ ላይ የምትወድቅበት ሁኔታ ይፈጠራል። አውሮፓም እንዲሁም ነፃው ዓለምም ለአደጋ ይጋለጣል። ጉዳት ሊያደርሱብን የሚፈልጉ ወገኖችም የልብ ልብ እንዲሰማቸው ያደርጋል። የዩናይትድ ስቴትን የጦር መሳሪያዎች ሩሲያ ውስጥ በሚገኙ ወታደራዊ ኢላማዎች ላይ እንዳይውሉ በዩክሬን ላይ የጣሉትን ገደቦችን ባይደን በከፊል አስወግደዋል። ያም አቋማቸው ባይደን በሩሲያ ላይ ተጨማሪ ኢኮኖሚያዊ ጫናን ለማድረግ በሚወስዷቸው እርምጃዎች በሁለተኛው ዙር አስተዳደር ዘመናቸው በሚከተሉት ፖሊሲ እንደሚንጸባረቅ የአሜሪካው የካቶሊክ ዩኒቨርሲቲ ፕሮፌሰር ማይክል ኪሜጂ ያስረዳሉ። ከምርጫው ጋር በተዛመዱ ጅምላ ጉዳዮች የተነሳ በዚሁ ላይ ተሞርክዞ ብቻ የውጭ ፖሊሲያቸውን ይወስናሉ ማለት አይደለም። እንዲሁ ባለው ሁኔታ ውስጥ መቼም አንዳንድ ገደቦችና መፈናፈኛ የሚያሳጡ ሁኔታዎች አይጠፉም። ነገር ግን ባይደን በ2028ቱ ምርጫ ዳግም መወዳደር ስለማይኖርባቸው የእነዚህ ሁኔታዎች ገጽታም በጣም የተለየ ይሆናል። እጩዎቹ ዩክሬን አስመልክቱ ያሏቸውን ልዩነቶች በሩሲያ ጉዳይ ያላቸውን አቋም ለየቅል የሚያንጸባርቅ ነው። ትራምፕ ዩናይትድ ስቴትስ ከሞስኮ ጋር ያላትን ግንኙነት ለማሻሻል ሲሆን ፍላጎታቸው፣ ባይደን በአንጻሩ ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ሞስኮን ለማግለል በወሰዱት እርምጃ መቀጠል ነው ፈቃዳቸው። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶዎች እዚህ ላይ ተጠናቀቁ። ኤደን ገርማ መሰናዶውን በምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱን በማቀናበር አብረናችሁ ቆይተናል። ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ጤና ይስጥልን። thank